thank you በእንግሊዝኛው የሕክምና አጠራር ሄፕታተስ ሲ በመባል የሚታወቀውን የጉበት በሽታ አስመልክቶ ከአድማጭ በደረሱን ጥያቄዎች መነሻነት ባለሙያ መልስ ይሰጡናል። ለጥያቄዎቹ መልስ የሚሰጡም በአዲስ አበባ ዩኒቨርሲቲ የሕክምና ትምህርት ቤት በጥቁር አንበሳ ሆስፒታል የውስጥ ደዌና ተላላፊ በሽታዎች ሕክምና ክፍል ባልደረባ ዶክተር አድማስ ውጠና ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ከመሠረታዊ ጥያቄ እንነሳ። ሄፓታይተስ ሲ በምን ይከሰታል? ምን አይነት የህመም ምልክቶችን ያሳያል? ሄፓታይተስ ሲን ስናይ ከሌሎቹ የሄፓታይተስ ቫይረሶች የሚለይ ነገር ቢኖረው፣ የሚያመሳስለው ነገርም በብዛት ይገኛል። ሄፓታይተስ ሲ እንግዲህ እንደ ሌሎቹ የጉበት ቫይረሶች ሄፓታይተስ ሲም አንድ አይነት ቫይረስ ነው ኢትዮጵያ የሚከሰተው ሄፓታይትስ ቫይረስ በደማቸው ያለባቸው ሰዎች ላይ ነው። ሄፓታይትስ ያለባቸው ሰዎች እንደ ሌሎቹ እንደ ሄፓታይትስ እና እንደ ሄፓታይትስ ቢ የመታመም ምልክት በመጀመሪያ ደረጃ አያሳዩም። ነገር ግን ሄፓታይትስ ያለባቸው ሰዎች በብዛት በመጨረሻው የህመማቸው ደረጃ ላይ በሚደርሱበት ጊዜ ከጉበት ጋር በተገናኙ አንዳንድ የህመም ምልክቶች ወደ ህክምና ሊመጡ ይችላሉ። እነዚህም ጉበት በጣም የመታመም ምልክት የሚያሳይባቸው ነገሮች ናቸው። ለምሳሌ የጉበት የስራ መድከም መድማት በተለይ የአንጀት መድማት፣ አይን ቢጫ መሆን፣ የሆድ መጨመር፣ የሆድ ማበጥ፣ የሰውነት ማበጥ እና የመሳሰሉ ነገሮች ይዘው ሊመጡ ይችላሉ። ነገር ግን ዋናው ሊሰመርበት የሚገባው ጉዳይ ምንድን ነው? ሄፓታይትስ እንደ ሌሎቹ የሄፓታይትስ ቫይረሶች የበሽታ ምልክት ያለማሳየቱ ሁኔታ ነው ለየት የሚያደርገው። ይህ ማለት ግን ሄፓታይትስ ቀላል ቫይረስ ነው ማለት አይደለም። እንደውም ከሌሎቹ የጉበት ቫይረሶች በተለይ በተለይ በብዛት የጉበት ችግሮችን በማፍራት በዓለም አቀፍ ደረጃ ቁጥር አንድ የሚባለው ሂፓታይቲስ ሲ ቫይረስ ነው። ብዙዎቹም የጉበት ችግሮች ከሂፓታይቲስ ሲ ጋር የተገናኙ ችግሮች ናቸው። ይሄም ለምን ይከሰታል ስንል ሂፓታይቲስ ሲ አንድ ጊዜ ደማቸው እስከገባ በኋላ እንደ የሰው ሁኔታ ቢያንስ ከሰባ ፐርሰንት በላይ እስከ ሰማንያ በመቶ ያህል ሰዎች አንድ ጊዜ ሂፓታይቲስ ሲ ቫይረስ በደማቸው እስከገባ በኋላ ለሁል ጊዜም ቫይረሱን በደማቸው ውስጥ የማቆየት ባህሪ አላቸው። ማለትም ክሮኒካሊ ኢንፌክትድ ሆነው ይቆያሉ። በዚህም የተነሳ ጉበታቸው ከሄፓታይትስ ቢ ሲ ጋር ተያይዘው ከሚመጡ አንዳንድ ጉዳቶች ሊጎዳ ይችላል ማለት ነው። ዶክተር አድማሱ ዋና ዋናውን የመተላለፊያ መንገዶች እንመልከት እስ ሄፓታይተስ ሲ ለመሆኑ በምን አይነት መንገዶች ይተላለፋል? ከሰው ወደ ሰው ሄፓታይተስ ሲ በዋናነት የሚተላለፈው መርፌ ወይንም ስለታማ ነገሮችን በመጋራት ለምሳሌ አደንዛዥ እፅ የሚጠቀሙ ሰዎች መርፌን በጋራ በመጠቀም ወደ እኛ ሀገር ደግሞ መጣ ስንል ለምሳሌ ንቅሳት፣ በፊት ጊዜ ሰዎች በሚነቀሱበት ጊዜ በጋራ መርፌዎችን በመጠቀም ሌላኛው መንገድ የሰው ደም ለሕክምና በመውሰድ እንዲሁም በግብረ ስጋ ግንኙነት እንዲሁም ደግሞ ከእናቱ ወደ ልጅ። በማህፀን ውስጥ አልፎ አልፎ ሊከሰት የሚችል አይነት የመተላለፊያ መንገዶች ናቸው። ዶክተር አድማሱ በቅደም ተከተል እንግዲህ ሄፓታይተስ ሲ መንስኤው ምን እንደሆነ የህመሙ ምልክቶችና የመተላለፊያ መንገዶችን አስረድተውናል። ህክምናውስ ምን ይመስላል? ሄፓታይተስ ሲ አንድ ለበሽታው የተጋለጠ መሆኑ የተረጋገጠ ሰው በደሙ በሽታው አምጪ ህዋስ የተገኘበት ሰው እና የህመም ምልክቶችን ያሳየ ሰው በህክምና ሊረዳ ይችላል ወይ በቅድሚያ ከተረዳስ ምን አይነት ህክምና ነው በዋናነት የሚሰጠው ወይም የሚደረግለት በጣም ጥሩ እንግዲህ ቅድም እንደተናገርኩት ሄፓታይትስ ብዙ ምልክት ያለው በሽታ አይደለም በተለይ ጉበትን ጎድቶ ከጉበት ጋር የተያያዙ አንዳንድ ምልክቶችን ቀደም እየጠቀስኳቸውን ምልክቶች እስኪያሳይ ስለዚህ ዋናው ነገር ምንድን ነው ሄፓታይትስ ደም ውስጥ እንዳለና እንደሌለ ምርመራ ማድረግ ያስፈልጋል ዋናው ነገር ይሄ ነው። እያንዳንዱ ሰው ሄፓታይትስ ያለብኝ ወይም የለብኝ የሚለውን ነገር ወደ ሐኪም ቤት በመሄድ ቀላል የሆኑ ቴስቶች አሉ፣ የደም ምርመራዎች እነሱ ምርመራዎች በማድረግ ራስ ማወቅ ያስፈልጋል። ይህንን ካረገ በኋላ ከዚህ በፊትም ይህን ነገር ጠቅሼ ዋቃለው ሄፓታይትስ ሲ ወይም ሄፓታይትስ ሲ ህክምና ማድረግ ሲያስብ አንድ ሰው በተገቢ የሆነውን ስፔሻሊቲ ያላቸውን ሐኪሞች ማዋየት በጣም አስፈላጊ ነገር ነው የሚሆነው። አሁንም እጠቅሰዋለው በተለይ አንጀት እና የጉበት ስፔሻሊስቶች ወይም ደግሞ የተላላፊ በሽታዎች ስፔሻሊስቶች ጋር በመሄድ ምን አይነት ህክምና ማድረግ እንዳለበት ወይም ደግሞ ምን አይነት ምርመራዎች በቀጣይነት ማድረግ እንዳለበት ማወቅ ይኖርበታል። ሄፓታይት ሲ በአሁኑ ሰዓት መሳከም መታከም የሚችል ችግር ነው ተብሎ ነው የሚታስበው። በጣም ጥሩ መድኃኒቶች አሉት። የህክምናውም በጣም በአስጋቢ ደረጃ ላይ በጣም በተለይ በአሁኑ ሰዓት በጣም እየተራመደ ያለ ሳይንስ ነው እና አስፈላጊው ስፔሻሊቲ ያላቸው ሰዎች ጋር ሄዶ ከተነጋገረ ህክምናውን በአግባቡ ማድረግ ይቻላል። ብቸኛው አስቸጋሪ ነገር ምንድን ነው? ሄፓታይት ሲ ህክምና ቢኖረውም ነገር ግን ህክምናዎቹ በገንዘብ ሲተመን ውድ የሚባሉ ናቸው። ስለዚህም ሁሉም ሄፓታይት ሲ ያለበት ሰው ህክምናውን መውሰድ የለበትም፣ ማድረግ ቢቻልም ቢፈለግም አይቻለም። ስለዚህ ይህንን ነገር ለማስወገድ አንዳንድ በዚህ ደረጃ በጣም ከፍተኛ ያላቸው ሰዎች ተሰብስበው የትኞቹ የሂፓታይት ሲ ቫይረስ በደማቸው ያሉ ሰዎች ህክምናውን ይሰዱ መጀመሪያ የሚለውን ነገር ተነጋግረውበት የተለያዩ የተለያዩ መስፈርቶችን አውጥተው በእነዚህ መስፈርቶች መሰረት ተገቢ ምርመራ ከተካሄደ በኋላ በተለይ ጉበትን በተመለከተ እንደ አልትራ ሳውንድ የመሳሰሉ ምርመራዎች፣ የጉበትን ስራ የሚያመለክቱ አንዳንድ የደም ምርመራዎች፣ የሰውነት የደም ሴሎች ምርመራዎች፣ ኤች አይ ቪ ምርመራ እንዲሁም ደግሞ ተጓዳኝ የሆኑ ሌሎች የጉበት ቫይረሶች መኖራቸውና አለመኖራቸው እነዚህ ነገሮች ከሞላ ጎደል ከተረጋገጡ በኋላ ህክምናውን መውሰድ ይቻላል። ህክምናው ራሱን የቻሉ ጠቃሚና ጎጂ ጎኖች አሉት። በነገራችን ላይ ሄፓታይተስ ሲ አንድ ብቻ አይደለም። የተለያዩ ብዙ ዝርያዎች አሉት ብዙ ዝርያዎች አሉት እና ዝርያዎቹም የተለያየ ለህክምና የሚኖራቸው ሪስፖንስ አለ እና እነዛን በመመርኮዝ ይሄኛው ዝርያ ከሆነ ለዚህ ያህል ጊዜ እንስ ይሄኛው ዝርያ ከሆነ ለዚህ ያህል ጊዜ እንስ በማለት ስፔሻሊስቶቹ በጣም እያንዳንዱ ሰውን ነው የተመረኮዘ ውሳኔ ያሳልፈው ነው ህክምናው የሚሰጠው። እና ዋናው ሰው ማወቅ ያለበት ነገር ምንድን ነው? ሄፓታይትስ ሲ ልንከላከለው የምንችለው በሽታ እና ልናክመው የምንችለው በሽታ መሆኑን ነው።